የዩኤስ ዶክተሮች ለአፍሪካ ወይም ዩኤስ ዶክተርስ ፎር አፍሪካ የተባለውን ድርጅት አቋቁመው ላለፉት 18 ዓመታት ኢትዮጵያን ጨምሮ በ27 የአፍሪካ ሀገራት ውስጥ የጤና አገልግሎት ተደራሽነት ላይ ሲሰሩ የቆዩት ትውልደ ኢትዮጵያዊ አቶ ቴድ አለማየሁ በዚህ ዓመት በሚካሄደው የዩናይትድ ስቴትስ አጋማሽ ምርጫ ላይ የሎስ አንጀለስ ካውንቲ ወይም አካባቢን ወክለው ለሕዝብ እንደራሴዎች ምክር ቤት እንደሚወዳደሩ ገልጸዋል። አቶ ቴድ አለማየሁ እንደሚሉት እሳቸው ለ25 ዓመታት በኖሩባት አንጀለስ ካውንቲ ውስጥ ተንሰራፍቶ ያለውን ከፍተኛ ስራ አጥነት፣ ቤት አልባነትና ከትምህርት ጥራት ጋር ተያያዥነት ያላቸው ችግሮች ወደ ፖለቲካው ዓለም እንዲገቡ ምክንያት እንደሆናቸው ይናገራሉ። የገባውበት ችግር አይቼ እኔም እዚያ ሀገር ስመጣ የድሀ ልጅ ሆኜ ነው እዚህ ሀገር የመጣሁት። አፍሪካን ረድች አለው በአቅበይ ትንሽ ኦርጋናይዜሽን መስርቼ ዓለም ሰለብሬት ያደርገው ስራ ነው። አሁን ደግሞ ዞር ብዬ የራሴን እዚህ ያለሁበትን ህዝብ እንዴት ምረዳለው የሚለው ሀሳብ ስለተፈጠረ ያው ዘል እየገብቻለው ማአት ህዝብ ደስ ብሎታል። እስቲ አሁን ምርጫው እየመጣ ነው፣ የዛሬ አራት ወር ያው እንቅስቃሴ ተጀምሯል። አቶ ቴድ አለማየሁ እርስዎ በዚህ ምርጫ ላይ ከሁለቱ ፓርቲዎች ማለትም ከዲሞክራትና ሪፐብሊካን ፓርቲዎች ገለልተኛ ሆነው ነው በግሎ የሚወዳደሩትና ና የአሜሪካ የምርጫ ሂደት ደግሞ ብዙውን ጊዜ በሀብታሞች የሚደገፍ ነው። እርስዎ በግሎ ሲወዳደሩ ከሁለቱ ፓርቲዎች የሚመጡ ቦትን ተቀናቃኞች እንዴት ነው ሊቋቋማቸው የሚችሉት? ምክንያቱም ተቀናቃኞቹ በሀብታሞች ላይ ተደግፈው ስለሚመጡ ስፔሻል ኢንትረስት ነው የሚሉት እዚህ ማነው ባክፕ የሚያደርገው ይህን ፐርቲኩለር ካንዲዴት እያለ አብዛኛው ሕዝብ ጠለቅ ብሎ ማየት ጀምሯል። አንድ ቢሊዮን ዶላር ስሉ ሬዝ አድርገው በትልልቅ ካምፓኒ እንደወርስ ተደርገው በትልልቅ ፖለቲሽን እንደወርስ ተደርገው ወይ ተደግፈው ምርጫ ያላሸነፉ ማአት ሰቦች አሉ። በዚህ የሀገር ታሪክ ውስጥ ምንም ሳይኖረው ሀያ ሺህ ዶላር ብቻ ሰብስቦ ደግሞ ካንግረስ ፐርሰን የሆነ ሰው አውቃለሁ። ሀብታም ወይንም ፓርቲ ከደገፈው ያሸንፋል የሚለው ድሮ ቀርቷል፣ ብል ኤግዛጀሬት ማድረግ አይቀርም። አሁን ምንድን ነው እነዚህ ፓርቲዎች ደስፐሬት ሲሆኑ ወይንም በጣም ሲፈሩ፣ ያንተን ስም ለማጥፋት ይጀምራሉ። እሱ እንኳን እኔ ብዙ ሰው ያውቀዋል። ግን ይሄ አንደኛ አምኝበታለሁ፣ የገባሁበትም ሁለተኛ እኔን ፖተንሽሊ አታክ ለማድረግ የሚዘጋጁት ሴም ፒፕል እኔን የደገፉ ነው በስራይ። አሁን ገና ለገና እነሱ ቴሪቶሪም ወይም ፖለቲካ አስገባው ስል እኔን ስም ለማውደብ ቢነሱ ብሩም ባይኖረንም ያቺ ቃል ለእኔ ጥሩ ነገር ያሉት ቃል አለን። ስለዚህ በዛ በአንድ በታቸው እኛም እንዋጋቸዋለን። አሜሪካዊ ዜግነት ያላቸው ኢትዮጵያውያን ከአብዛኞቹ የአፍሪካ ሀገራት አንጻር በቁጥር በዛ ያሉ ቢሆንም በዩናይትድ ስቴትስ ፖለቲካ ውስጥ ግን ደፍረው ሲገቡ፣ ሲሳተፉ አይስተዋልም። አሁን እርስዎ እያደረጉት ባለው የምርጫ ዘመቻ ውስጥ የኢትዮጵያዊ አሜሪካውያን ተሳትፎ ምንድን ነው የሚመስለው? አብዛኛው ህዝብ እኛ የምናውቀው የሰማ ነው። በጣም በጣም ኢንስፓየርድ ሆኗንም ተደስቷል። ከመጠን በላይ እርዱን የሚለው ጥሪ ገና አልመጣም ከኛ ሳይድ ይመጣል፣ አሁን ምርጫው ቀረብ ሲል። ስለዚህ የእኛ ምኞት እና ተስፋ ምንድን ነው? በህጉ መሰረት መምረጥ የሚችለው በህጉ መሰረት ይህንን ካምፔን መርዳት የሚችል ሁሉም መርዳት ይችላል። ያ ጥሪ ይመጣል። እየተዘጋጀን ነው። ማሸነፉ ያለመሸነፉ ሳይሆን አሁን ቀዳዳው ተከፍቷል። እዚህ ሀገር እስከኖርን ድረስ እና እዚህ ሀገር ሀገራችን ነው ብለን ዜግነታችንን ለውጠን እስከኖርን ድረስ ልጆቻችንም ቤተሰቦቻችንም ኑሯችንም እንዲሻሻል ፖሊሲውን ማስቀየር ወይም ማስተዋወቅ ከፈለግን በሌላ አፍ መደገፍ የለብንም። ካሁን በኋላ ራሳችን ታግለን ተሯሩጠን እዚያ ሲስተም ውስጥ ፖለቲካ ውስጥ ገብተን የራሳችንን ድምጽ ለማሰማት መጀመር አለብን። ለዶቼ ቬለ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ